የኢትዮጵያ ሶማሌ ሕዝብ ዲሞክራሲያዊ ፓርቲ ኢሶዴፓ አስረኛ ድርጅታዊ ጉባኤውን ዛሬ ጅጅጋ ከተማ ላይ ጀምሯል። ፓርቲው ወጣቶችንና ምሁራንን ወደፊት የማምጣት ሐሳብ እንዳለው በጉባኤው ላይ ንግግር ያደረጉት ሊቀመንበሩ አቶ አህመድ ሽዴ ገልጸዋል። የኢህአደግ ጽህፈት ቤት፣ የኢህአደግ አባል ድርጅቶችና የአጋር ፓርቲዎች እንዲሁም የጅቡቲና የሶማሌላንድ የፖለቲካ መሪዎች የአጋርነት ንግግር አድርገዋል። በዚሁ የዛሬ መክፈቻ መድረክ ላይ ሁለንተናዊ ለውጥ ለክልሉ ልማት፣ ፍትህና አንድነት የሚል መሪ ቃል ተንጸባርቋል። አዲስ ቸኮል ከጅግጅጋ ተጨማሪ አለው። የኤስኦዴፓ ሊቀመንበር አቶ አህመድ ሺዴ በፓርቲያቸው አስረኛ ድርጅታዊ ጉባኤ ላይ እንደተናገሩት ፓርቲያቸው ወጣቶችና ምሁራንን ወደፊት በማምጣት የህብረተሰቡን ፍላጎት ለማርካት ይሰራል ብለዋል። ህዝቢ ጋር ፓርቲው ኢኮኖሚያዊና ፖለቲካዊ ችግሮችን ለመቅረፍ የሚያስችል ፕሮግራም ቢኖረውም በተግባር ግን ይህንን የማይከተሉ አመራሮች ተሰግዝገውበት ስለነበር ህዝባዊ አመኔታ ሊያጣና ክልሉም ችግሩ ውስጥ ሊገባ በቅቶ ነበር ብለዋል። ባለፉት ሀያ አመታት የተሸረሸረውን ህዝባዊ አመኔታ መልሶ ለመገንባት ባለፉት ሰባት ወራት ጥረቶች መደረጋቸውንና በከፊል ውጤት እየተገኙ መሆናቸውንም አቶ አህመድ ተናግረዋል። በአስረኛው ድርጅታዊ ጉባኤም የፓርቲውን ፕሮግራሞችና ደንቦች ጠንቅቀው የሚያውቁ ወጣቶችና ምሁራንን ወደፊት በ መሰረታዊ ለውጥ ለማድረግ ጥረት እንደሚደረግም አክለው ተናግረዋል። በዚህ ጉባኤ ላይ የአጋርነት መልእክት ያስተላለፉት የኢህአዴግ ጽህፈት ቤት ኃላፊ አቶ ብናልፍ አንዱዓለም ኢሶዴፓ ከክልል አልፎ ሀገራዊ ሚናውን ሊወጣ የሚችልበት እድል ስለመኖሩ ተናግረዋል። አልፎ አልፎ የሚያጋጥሙ ችግሮች የሉም ባይባልም ድርጅታችን ኢህአዴግ የራሱንም ሆነ የአጋር ድርጅቶችን ነጻነት በመጠበቅ በትብብርና በቅምጅት ሲሰራ መቆየቱ ይታወሳል። እስካሁን በመጣንበት ጉዞ ኢህአዴግ ከአጋር ድርጅቶች ጋር በአጋርነት ሲሰራ የቆየ ቢሆንም ይህ አካሄድ ከዚህ በኋላ መቀጠል አለበት ብሎ አያምንም። አስራ አንደኛው የኢህአዴግ ድርጅታዊ ጉባኤ ባሳለፈው ውሳኔ መሰረት ኢህአዴግን አጋር ድርጅቶችን በማካተት ወደ አንድ ህብረ ብሔራዊ አገራዊ ፓርቲ የመቀየሩ ሂደት እየተፋጠነ ይገኛል። ስለሆነ የመጪው ዘመን ግንኙነታችን የአጋርነት ሳይሆን የአንድ ሀገራዊ ፓርቲ አካላት እንደሚሆን ይጠበቃል። አንድ ሀገራዊ ፓርቲ በምንመሰረትበት ወቅት ከአሁን በፊት የነበሩ ክፍተቶችን በመዝጋት ሁሉም የሀገራችን ህዝቦች እና ዜጎች በሀገራቸው ጉዳይ እኩል የሚሳተፉበትን አዲስ ምዕራፍ ይከፍታል። ስለሆነም ለዚህ ታላቅ ሀገራዊ ስኬት ኢሶዴፓ በቁርጠኝነት እንደሚንቀሳቀስ በሙሉ ልብ የአማራ ዲሞክራሲያዊ ፓርቲ አመራርና የክልሉ ምክትል ርዕሰ መስተዳደር የሆኑት አቶ ላቃያሌ በበኩላቸው አማራና ሶማሌ ከሌሎች ኢትዮጵያውያን ጋር ሆነው ለሀገራዊ ሉዓላዊነት ያበረከቱትን አስተዋጽኦ የዘረዘሩ ሲሆን ክልሉ ለአማራ ክልል ደራሽ በመሆኑም አመስግነውታል። የሶማሌ ክልል ህዝብ የበርካታ ባህልና እሴቶች ባለቤት ያለውን አካፍሎ የሚያበላ ደግ ህዝብ ነው። ዛሬም እንደ ትናንቱ በተለያየ ጊዜ በሀገራችን ለሚያጋጥሙ ችግሮች ፈጥኖ ደራሽና የመፍትሄ አካል ነው። ለአብነትም በዚህ ወቅት ከተለያዩ አካባቢዎች በተለያዩ ምክንያቶች ከቀያቸው ተፈናቅለው በጊዜያዊ መጠለያ ጣቢያዎች የሚገኙ የአማራ ህዝቦችን ለማቋቋም የአማራ ልማት ማህበር ያቀረበውን የድጋፍ ጥሪ ተቀብሎ የሶማሌ ክልል ህዝብና መንግስት የማቋቋሚያ ድጋፍ ማድረጉን መጥቀስ ይቻላል። በዚሁ አጋጣሚ ለዘላለም ለማይረሳው ድጋፋችሁ፣ የአማራ ብሔራዊ ክልላዊ መንግስትና ህዝብ ከልብ የመነጨ ምስጋና ያቀርብላችኋል። የኦዴፓ ጽህፈት ቤት ኃላፊው አቶ አለሙ ስሜ በበኩላቸው ለዘመናት የዘለቀ የአብረውነት ታሪክ ያላቸው የሁለቱን ህዝቦች ታሪክ በአዲስ ምዕራፍ ለማስቀጠል ቁርጠኛ የሆኑ አመራሮች በሁለቱም ወገን ስልጣን የዋዙበት ወቅት ነው ብለዋል። ከሁለቱ ህዝቦች ግንኙነት ታሪካዊ ዳራ ጋር የማይሄዱና በብልሹ አመራሮችና ዘራፊዎች የሰበካ ውጤት የሆኑ የግጭትና ጥላቻ ዘመቻዎች በሁለቱም ህዝቦች የተባበረ ክንድ ከስሞ ይህን በመሰለ መድረክ ላይ ስለ ጋራ ሰላምና ብልጽግና የሚመክር ጉባኤ ማካሄድ መቃታችን ከድል በላይ ድል ነው። ህወሓትን በመወከል ንግግር ያደረጉት ዶክተር ኪዳነ ማርያም በርሄ በበኩላቸው የሶዴፓ የፌዴራሊዝም ጠበቃ ከመሆኑ አንጻር አሁን ያሉ ችግሮችንም ለመቅረፍ የበኩሉን ጥረት እንዲያደርግ ጥሪ አቅርበዋል። ባለፈው አንድ ዓመት የኢህአዴግ የተሃድሶ ጊዜ በአንድ በኩል ተስፋን የሚሰጡ ትልልቅ ስራዎች የተከናወኑ ሲሆን፣ በሌላ በኩል ስጋትን የፈጠሩ የፖለቲካ አለመረጋጋትና የሰላም መጥፋት ማለትም የእርስ በርስ ግጭቶች፣ ንብረት ማውደም፣ ማፈናቀል፣ ስርዓት አልበኝነት መስፈን፣ የንጹሃን ህይወት ማለፍና አካል መጉደል ከዚህ በፊት ታይቶ በማይታወቅ መልኩ የተስተናገደበት ዓመት እንደነበረ ሁላችን የምናውቀው እውነታ ነው። በተለይም የሶማሌ ህዝብ ከሌሎች ብሔሮች ብሔረሰቦችና ህዝቦች ጋር በመሆን በመራር ተጋድሎና በከፈለው አፍሪ መስዋዕትነት የተጎናጸፈውን እና ራሱን በራሱ ለማስተዳደር ያስቻለውና በሶማሌ ህዝብ ደም ስር የሰረጸው ህገ መንግስታዊ ፌዴራላዊ ስርዓቱ የሚያፈርሱ ምልክቶች እየተስተዋሉ ናቸው። በተጨማሪ ሀገራችን በልማታዊ ዲሞክራሲያዊ መስመር እየተመራ ባለፉት ሁለት አስርት አመታት ኢኮኖሚ እድገት እያስመዘገበ መምጣቷ አለም ዓለም የሚያውቀው ሀቅ ሲሆን ባለፉት ዓመታት የተከሰተውን የፖለቲካ አለመረጋጋትና የሰላም መጥፋትን ተከትሎ የሀገራችን ኢኮኖሚ የእድገት ውጣኔ በከፍተኛ ደረጃ እያስቆለቆለ ይገኛል። የእነዚህን ውስብስብ ችግሮች ድምር ውጤት የሀገራችንን ህልውና እየተመታተነ ይገኛል። ስለሆነም ሁሉም ብሔሮች፣ ብሔረሰቦችና ህዝቦች እንዲሁም ዜጎች የሞትዮ አካባቢ በመሆን ሀገራችንን በጋራ ልንታደጋት ይገባል። በሀዋሳው ኢህአዲግ ጉባኤ የኢህአዲግ አባልና አጋር ፓርቲዎች ተጣምረው አንድ ሀገራዊ ፓርቲ እንደሚመሰርቱ ይፋ መደረጉን ተከትሎ የጥምረቱ ጊዜ ፈጥኖ ይካሄዳል በሚል ታሳቢ የኢሶሪፓ ድርጅታዊ ጉባኤ መራዘሙ ሲናገር ነበር። ዛሬ በተከፈተው ጉባኤ ሁለት ሺ አምስት መቶ ተሳታፊዎች የተገኙ ሲሆን ከነኝ መካከል ሰባት መቶዎቹ ድምጽ መስጠት የሚችሉ ናቸው። ለሶስት ቀናት ቆይታ እንደሚኖረው የተነገረው ይህ ጉባኤ የአመራር ለውጦች ሊያስከትል እንደሚችልም ይጠበቃል። ለአሜሪካ ድምጽ አዲስ ቸኮል 就这个。